ህዝባዊ ውይይቶች ይበልጥ አሳታፊ እንዲሆኑ የኦሮሚያ ክልል ነዋሪዎች ጠየቁ። በተለያዩ የኦሮሚያ ክልል ከተሞች ከፌዴራል መንግስት ከፍተኛ ባለስልጣናትና የክልል እርሳነ መስተዳድሮች ጋራ በወቅታዊ የጸጥታ ችግሮች ላይ ከትላንት በስቲያ ቅዳሜ የተወያዩ ነዋሪዎች ህዝባዊ ውይይቶች ይበልጥ አሳታፊ እንዲሆኑ ጠይቀዋል። በአገሪቱ ያለው ችግር በግልጽ እንደሚታወቅ ለአሜሪካ ድምጽ የተናገሩት የውይይቶቹ ተሳታፊዎች ከኦሮሞ ነፃነት ሰራዊት ጋር የተጀመረው ድርድር ቢቀጥል ውጤት ሊኖር ይችላል ብለዋል። ውይይቱን የመሩት ከፍተኛ የመንግሥት ባለስልጣናት በበኩላቸው በኦሮሚያ ክልል እየተስተዋለ ያለውን ችግር መረዳታቸውን ገልጸው ለመፍትሄዎቹም እንደሚሰሩ ቃል ገብተዋል። ጻይ ዳምጠው በዚህ ጉዳይ ላይ ተጨማሪ አላት። በኦሮሚያ ክልል በቀጠለው የጸጥታ ችግር ላይ ያተኮሩት እና በክልሉ በሚገኙ የተለያዩ ከተሞች ከትናንት በስቲያ ቅዳሜ የተካሄዱት ህዝባዊ ውይይቶች በፌደራል መንግስቱ ከፍተኛ ባለስልጣናት እና በተለያዩ ክልሎች ፕሬዝዳንቶች የተመሩ ናቸው። ህዝባዊ ውይይቶቹ በራሳቸው አስፈላጊ እንደሆኑ ለአሜሪካ ድምጽ የተናገሩት ተሳታፊዎች የበለጠ አሳታፊ ቢሆን ደግሞ የተሻለ ውጤት እንደሚኖራቸው አመልክተዋል። የምዕራብ ወለጋ ቆንዳላ ወረዳ ነዋሪ እንደሆኑ የጠቀሱት አቶ ታዝሳዋ ቆያ መንግስት ትኩረቱን ከታጣቂ ቡድን ጋር በጀመረው ድርድር ላይ ቢያደርግ የተሻለ ነው ሲሉ አስተያየታቸውን ሰጥተናል። አሁን ችግሩ ያለው በመንግስትና በህብረተሰቡ መካከል አይደለም። መግባባት ያልቻሉት የኦሮሞ ነጻነት ሰራዊትና መንግስት ናቸው። ስለዚህ መንግስት ከታጣቂው ኃይል ጋር የጀመረውን ድርድር ቢያጠናክር የሰላም እጦቱንና የኑሮ ውድነቱን ጨምሮ ህብረተሰቡ በምሬት የሚያነሳቸው ችግሮች መፍትሄ ያገኛሉ ብዬ አምናለሁ። የህዝባዊ ውይይቱ ተሳታፊዎች በትክክል ነዋሪዎችን የሚወክሉና ሁሉንም ወገኖች ያማከሉ ናቸው ወይ የሚለውም ሌላ ጥያቄ የሚፈጥር ነው። ሆኖም በየትኛው መንገድ ይሁን እኛ እንደ ነዋሪ ሰላምን እንሻለን። አቶ መሐመድ ከማል የኢሉ አባ ቦር ዞን መቱ ከተማ ከተማ ነዋሪ እንደሆኑ ገልጸው በህዝባዊ ውይይቱ ላይ የተነሱትን ጥያቄዎች አጋርተውናል። በውይይቱ ላይ የተለያዩ የህብረተሰብ ክፍሎች ተሳትፈዋል። ከተነሱት ነጥቦች መካከልም በክልሉ ብሎም በአገሪቱ እየታየ ያለው የሰላም እጦት፣ የኑሮ ውድነት፣ መንግስት ለጸጥታ አጠባበቅ ትኩረት አለመስጠቱ፣ ውይይቱ ተቃዋሚ ፓርቲዎችን አለማሳተፉ የሚሉና የመሳሰሉት በርካታ ጥያቄዎች ተነስተው ምላሽ ተሰጥቶባቸዋል። በተለያዩ ከተሞች በተካሄዱት ውይይቶች ላይ በክልሉ ያሉ የጸጥታ ችግር በሁሉም መድረኮች ከተነሱት አበይት ጉዳዮች ቀዳሚ እንደሆኑ በተሳታፊዎች አስተያየት ተመልክተዋል። በምስራቅ ሸዋ ዞን አዳማ ከተማ የተደረገውን ህዝባዊ ውይይት የመሩት የክልሉ ፕሬዚዳንት አቶ ሽመልስ አብዲሳ መንግስት በሀገሪቱ ሰላምን ለማስፈን ቁርጠኛ ነው ብለዋል። ከፈተናዎቹ አንዱ የሰላም ይሄ ችግር በአንድ ለሊት የበቀለ ችግር አለ። ኢትዮጵያ ውስጥ የነበረው አጠቃላይ የፖለቲካ ሂደት ከሱ ጋር ተደምሮ ያለው ድህነት ተጨምሮበት፣ አጠቃላይ የኢትዮጵያውያኖችን የህዝብ ውሳኔ የሚፈልጉ ጉዳዮች በሀገራዊ ምክክር የሚፈቱ አንዱ ዋነኛው የፖለቲካ መደላድል በጦር ሰላምን ለማምጣት እንደ አቅጣጫ እየተወሰደ ይህ ሁለተኛው ድርድር ነው። ሰላም ነው። የሰላም አማራጭ እዚህ ላይ መንግስት ግልጽ አቅጣጫ ያለ መንግስት አንድ ጥይት መጥቆስ አይፈልግም። ስለዚህ አንድም ጊዜ በግጭት መንግስት ማጥፋት አይፈልግም። በሰላም መጨረሻ ስለዚህ መንግስት ለሰላም አሁንም በሩ ክፍት ነው፣ ለድርድር ለንግግር ክፍት ነው። በዚሁ በአዳማ ከተማ የነበረውን ውይይት የመሩት የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በኩላቸው የተነሱትን ሀሳቦች ወስደን ለመፍትሄው ግብአት እንጠቀማለን ብለዋል። በኦሮሚያ የሚታዩ ችግሮች በሌሎች ክልሎች እንደምታዩ የገለጹት አቶ አረጋ መንግስት ችግሮቹን ለመፍታት እየሰራ እንደሆነ ተናግረዋል። በአምቦ ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ሰለሞን ተፈራ መንግስት ህዝባዊ ድርጅቶቹን ማመቻችቱ የተሻለ የሰላም አማራጭ ሊያመጣ እንደሚችል አመልክተዋል። የትኛው ሀገር ውስጥ የተለያየ ሀሳብ የተለያየ አመለካከት በፖለቲካ በአምራዊ ኢኮኖሚ የተለያየ ሀሳብና አመለካከት ያለው ማህበረሰብ ብዙ ነውና፣ ስለዚህ እነዚህ ሀሳቦች የተለያየ ሀሳቦች ወደ አንድ በመሰባሰብ ለሀገሪቱ እርግጥ ለእርግ ለሀገሪቱ እርግጥ ለሀገሪቱ ሰላም አጫጽ ለማድረግ ወይ ውይይት የመጨረሻ አስፈላጊ መሆኑን ይሄ ምንም ጥያቄ ውስጥ ሊከትል የሚገባ ጉዳይ አይደለም። እያስባሉ በግለ ሁለቱም ገረቶች ራሱ ግ የተለያዩ ንገ ለመውጣት የህዝብ ሚና በጣም በጣም በጣም አስፈላጊ ነው። ያንን አድማገቶች በሰላማዊ መንገድ እንድትፈታ፣ አንደኛ መንግስት ራሱ የህዝብ ራሱን አሳብ በውስጥ ሽር ማድረግ አለበት። ምክንያቱም የህዝብ ጉዳይ ላይ የምትደባደረው በዛ ደግሞ የድርድሩ ባለቤት ማለት ነው ህዝብ ነው። ህዝቡ ጀንዳንድ ውስቶች ላይ ማወቅ አለበት። ወደ ድርድር ለመምጣት የህዝብ ሰርዞ ከወሳኝ ነው። ሁለተኛ ይህ ከተስማሙ በኋላ የስምምነቱ ተግባራዊ ለመቀየር የተሰ መንግስት ከታጣቂው ቡድን ጋር የጀመረውን የሰላም ድርድር ቢቀጥልና የህዝቡን ስሜት ቢያዳምጥ አውንታዊ ተጽዕኖ ሊፈጥር እንደሚችል የፖለቲካ ሳይንስ መምህሩ መክረዋል። በኢትዮጵያ የቀጠሉት ግጭቶች ሰላማዊ ነዋሪዎችን ተጎጂ እያደረጉ እንደሆኑ የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ተፋላሚ ወገኖች ሰላማዊ አማራጮችን እንዲሹ በተለያዩ ሪፖርት sabu ta wasa al’amirka dim tsaha damdauka disabam